በሀገር ውስጥ እና በውጭም ያሉ የኦሮሞ ተቃዋሚና ሲቪክ ድርጅቶች እንዲተባበሩ የኦሮሞ ዲሞክራሲያዊ ግንባር የሚባለው ተቃዋሚ ድርጅት ጥሪ አሰምቷል። የድርጅቱን ቃል አቀባይ አቶ ሌንጮ ባቲን አዲሱ አበባ አነጋግሯቸዋል። ይሄ መንግስት ወደ ስልጣን ከመጣበት ላለፉት አምስት ዓመታት ኢትዮጵያ ውስጥ መጠነ ሰፊ በጣም አስከፊ የሆነ የመብት ረገጣ፣ የዲሞክራሲ አለመገኘት፣ የእድገት አለመገኘት እኩልነት አለመገኘትና ህዝቡ ራሱን በራሱን ያስተዳድራል ተብሎ በወረቀት ላይ የተቀመጠው ህገ መንግስት ስራ ላይ ባለመዋሉ የኢትዮጵያ ህዝብ በተለይም የኦሮሞ ህዝብ ላለፉት አምስት አመታት ሰፊ ትግል ሲያደርግ ቆይቶ ነበር። ያ ትግል አሁን ገንፍሎ በጣም ከፍተኛ ደረጃ ላይ ደርሷል እና ይሄን ትግል ሂደት ማስያዝና ግቡን እንዲደርስ ማድረግ ያስፈልጋል። ይህን ለማድረግም አንደኛ ይሄ መንግስት ምንም ኃላፊነት የማይሰማው ከዚህ በፊት የነበሩትንም እድሎች ለመጠቀም ፍቃደኛ ያልሆነ የእሱ ደጋፊ የሆኑትን የዓለም መንግስታቶችንም አሁን መስማት ያልደረሰበት ደረጃ ስለሆነ ይህንን ግንዛቤ ውስጥ በማስገባት የኦሮሞ ህዝብ፣ ሌላው የኢትዮጵያ ህዝብና ደግሞ የተለያዩ የምዕራባን እና አፍሪካ ሀገሮች ይህንን ኢትዮጵያ ውስጥ እየተቀጣጠለ ያለውን ትግል በመገንዘብ ከዚህ ትግል ጋር እንዲቆሙና ይህ ትግል ደግሞ ግቡን መጥቶ ይህ ህዝብ ነጻነቱና ዲሞክራሲያዊን እንዲያገኝ ነው። መግለጫ ወጣ ነው። መግለጫው ላይ አንድ ሶስት ጥያቄዎች ያቀርባቸዋል። እነዚያን ሶስት ጥያቄዎች ያው ጨፍለቅ አድርገው በአንድ ስሜት ነው ያቀረቧቸው። መልካም ግን እዛው ላይ ሶስተኛው ላይ በተለያም አለም አቀፍ ማህበረሰብ ሊተባበር ይገባል ያሉት ላይ አንድ አረፍተ ነገር አነባለሁ። የኦሮሞ ህዝብም ሆነ የሁሉም ነጻነት ፈላጊ ኢትዮጵያውያን ነጻነት የማይቀር ነው ትላላችሁ። አሁን እርሶም ሲናገሩ የኦሮሞ ህዝብም ሆነ የኢትዮጵያ ህዝብ። ይሄ አነጋገር ጥሩ ጥያቄ ነው። እንደሚታወቀው የኦሮሞ ህዝብ ለዘመናት እየደረሰበት ባለበት ጭቆና ራሱን ችሎ በራሱ በመደራጀት ባለፉት ሶስት መንግስታት ውስጥ የተለያየ ትግል አድርጓል። ከሌሎች የኢትዮጵያ ህዝቦች ጋር የሚገናኝም ጥያቄ ያለው፣ ከሌላ የኢትዮጵያ ህዝቦችም ጋር የማይገናኝ ጥያቄ ያለው ማለት ነው። ስለዚህ ነው የኦሮሞ ህዝብም የኢትዮጵያ ህዝብም የምንለው አንድነቱን አላላባችሁም ወይ? ትግሉ የኢትዮጵያ ህዝብ ተጨቁኗል፣ የኢትዮጵያ ህዝብ የሚገባውን መንግስት አላገኘም ነው ተቃዋሚዎች የምትሉት። ይሄ ከሆነ የኢትዮጵያን ህዝብ ተነስ ወይም ታገል ማለት ይቀላል ወይንስ፣ የኦሮሞ ህዝብም ታገሉ የኢትዮጵያ ህዝብም ታገሉ ማለቱ በፖለቲካ ረገድ የሚያስኬዳችሁ ይሆናሉ? ጥያቄ ይገባኛል። ዋናው ካለው ተጨባጭ ሁኔታ ነው መነሳት ያለብን። ያለው የተጨባጭ ሁኔታ እንዳልኩ፣ የኦሮሞ ህዝብ ለዘመናት በሚደርስበት ጭቆና እንደ ህዝብ ተደራጅቶ ትግል ሲያደርግ ቆይቷል። በእርግጥ ልነግር የምችለው የኦሮሞን ህዝብ ለነጻነትና ለዲሞክራሲ የሚያደርሰው ጎዳና ተዘርግቷል። የትግሉም አቅጣጫ በደንብ ተቀምጧል። አሁን ዋናው ጥያቄ ይህንን የነጻነትና የዲሞክራሲ ጎዳና ማስፋትና ሌሎቹም የኢትዮጵያ ህዝቦች ከኦሮሞ ህዝብ ጋር ቆመው ይህንን ትግል ለድል እንዲያደርስ ማድረግ ነው የሚያስፈልገው ማለት ነው። ይህም አይሆን ከሆነ ይሄ የኦሮሞ ህዝብ ሲታሰር፣ ሲገረፍ፣ ሲሰደድ ሌላው ቁጭ ብሎ የሚያይ ከሆነ ነገር ለሚታሰበው አንድነት ራሱ እንቅፋት ነው የሚሆነው እኔም እንደገባሁት እኔም እርሶ የሚሉት ይገባኛል አቶ ሌንጮ ነገር ግን አሁን ግድያም በተመለከተ የኦሮሞ ህዝብ እየተገደለ የኦሮሞ ህዝብ እየታሰረ የሚሉት ያክል በሌላው ብሔረሰብ ያሉ ሰዎች እየታረዱ ከነነብሳቸው ጉድጓድ እየወደቁ ይሄ ሁሉ አለ እና የኢህአዴግ ጭቆና አለ ከተባለ በአንድ ብሔረሰብ ላይ ብቻ ያነጣጠረ ተደርጎ እንዳይቀርብ እንደው ስጋቱን ለመቀነስ ነው ይህን ያመጣሁት እርስዎም መልሰውልኛል ወደ መግለጫው ልምጣና ጥሪያችሁ በተለይ የመጀመሪያው በሀገር ውስጥም ሆነ በአገር ውጭ ያሉ የኦሮሞ ፖለቲካና ሲቪክ ድርጅቶች እንዲተባበሩ ነው። እንዴት አድርጋችሁ ነው የምታስተባብሯቸው? በኦሮሞ ስም የሚንቀሳቀሱ ድርጅቶች ብዙ ናቸው። እንደ ብዛታቸው ፕሮግራማቸው የተለያየ ነው። ግማሹ ኢትዮጵያዊ አደለሁም ለነጻነት ብሎ የሚታገላል፣ እንደሚያውቁት። ሌሎቻችሁ ደግሞ በሰላማዊ መንገድ እንታገላለን አገር ውስጥ ነው የሚሉ አሉ። ሌላው ደግሞ ልክ እንደእናንተ የተለየ ጥሪ እያደረገ ህዝቡን ለማስተባበር እንዴት ነው? በኦሮሞ ስም የሚንቀሳቀሱትን ድርጅቶች እንኳ አንድ ለማድረግ ምን ያህል ጥረት አድርጋችኋል? ምን ያህሎቹ፣ ስንቶቹ ወደ እናንተ መጥተዋል እስካሁን? ጥሩ ነው። መጀመሪያ አንድ ነጥብ፣ ለመጀመሪያው ጥያቄ የኦሮሞ ህዝብ ትግሉን አላሰፋም ብሎ ለሚጠይቀው ሰው የኦሮሞ ህዝብ ደግሞ ናና ተቀላቀለኝ፣ የት አለ እኔ ስሞት ከኔ ጋር የት ነው የቆምኩ የሚልም ጥያቄ ያነሳል እና በሁለቱም መንገድ ያለ ችግር ነው። ይሄ ችግር መፈታት አለበት። እንውሰደውና ግን አቶ ለንጮ ጥያቄ ሁሉን የሚያሳተፍ ከሆነ ሁሉ መሳተፍ አለበት። ለምሳሌ የኦሮሞ ህዝብ የኦሮሚያ መሬት ብቻ ተነካ ብሎ አንድ ብቻ ካረገ፣ ሌላውም ደግሞ አንድ የሚያረግ የኢትዮጵያ መሬት ተነካ ኢትዮጵያውያን ያለ አግባብ ተፈናቀሉ፣ ቤታቸው ተወሰደባቸው የሚለው ሁሉን አቀፍ ይሁን ነው እንጂ። በኦሮሞ ሕዝብ ላይ እየደረሰ ያለ ለማንም ሰው የተሰወረ አይደለም። ለነገሩ እና አሁን ወደ እንትኑ ቅድም ወደ አነሳውለሁት በኦሮሞ ስም የሚንቀሳቀሱ ድርጅቶችን ወደ አንድ ለማምጣት ስላደረጋቸው ጥረት ዛ ንግፋ ይሄን የኦሮሞ ድርጅቶች አንድ ማድረግ ይቻላል። ምክንያቱም አንደኛ ይሄ ትግል አሁን ሕዝባችን የደረሰበት ትልቅ የትግል ደረጃና በኦሮሚያ ሁሉ የተቀጣጠለው ትግል እንዶ በአንድ ቀን የተነሳ አይደለም። ለዘመናት የተጠራቀመ የትግል ውጤት ነው። ለዘመናት የተጠራቀመ የደም የለ ለቅሶ የስደትና የመከራና ሰብአዊ መብት የማጣት ትግል ውጤት ነው። እዚህ ትግል ውስጥ ሁሉም የኦሮሞ ድርጅቶች እና ታዋቂ የሆኑ የኦሮሞ ሰዎችም የተሳተፉበት ነው። በትግል ሂደት ውስጥ የተጠራቀመ የትግል ውጤት ነው። አሁን ይሄ አንድነቱ አቶ አዲሱ የህዝቡ ጥያቄ ነው። የኦሮሞ ድርጅቶች ይህንን ሰምቶ ለእኛ ህዝብ ይህንን መልስ መስጠት አለባቸው። ይሄ ነገር ይቻላል። ይቻላል ብዙዎቻችን ከዚህ በፊት አብረን ስንሰራ ስለነበርን እንተዋወቃለንም አንዳንድ እንቅፋቶች በዚህ በዚህም ኖረው ሊያራርቁ ይችላሉ ግን እኔ ውስጡን ስለማውቀው የኦሮሞውን ህዝብ ትግል አንድነት ይቻላል፣ እየተሰራበትም ነው። ልክ ነው አቶ ሌንጮ በኦሮሞ ድርጅቶች ውስጥ ያለው ልዩነት ታረቃል፣ አንድ ይኮናል ካሉ ጥሩ ነው። ግን የዓላማ አንድነት የለም በመሰረቱ እና እንዴት ነው አንድ የምታረጉት ለማለት ነው። ይቻላል፣ እየሰራንበት ነው ብለዋል። መልካም ነው ዶ ጥያቄውን ማንሳቴ ነው እኔ ጥሩ ጥያቄ ነው ልን እኔ ህይወቴን በሙሉ ያሳለፍኩት ኦነግ ውስጥ ነው። ኦነግ አንድነቱ የሚገኝ ከሆነ ዲሞክራሲ የሚመጣ ከሆነ ነጻነት የሚመጣ ከሆነ የህዝብ መንግስት የሚመጣ ከሆነ የኦሮሞ ነጻ ስልጣን ግንባር በግድ ልቀቁኝ ያዙኝ እኔ ብቻዬን የነጻ አገር ካልመሰረትኩ የሚል አጀንዳ እኔ በነበርኩበት ጊዜ የለውም። አሁን የሚያልለውም የህዝብ አብሮ የማይኖርበት ምንም ምክንያት የለም። አንዳንድ ሰዎች በኢትዮጵያ የሚካሄደውን እንቅስቃሴ ይመለከቱና አንዳንድ ስጋት ያስተጋባሉ። ለምሳሌ አሁን የሚታየው እንቅስቃሴ የሚካሄደው ትግል ዳር ደርሶ ውጤት አምጥቶ ገዢውን ፓርቲ ከስልጣን አስወገደ እንበል ከዛ በኋላ ያለው ክፍተት ያሰጋናል የሚሉ ሰዎች አሉ። ይሄ አይነት ስጋት እርስዎ ይጋራሉ? ሰዓቱ ሳያልቅ ቀዶስ አይጨልም በወቅቱ ጉዳይ ላይ ሁሉንም ያሳተፈው ኮንፈረንስ ተደርጎ ይህም መንግስት ጨምሮ የተለያዩ የምዕራባንም ሀገሮች የሚገኙበት ኮንፈረንስ ተደርጎ የሚቀጥለው የኢትዮጵያ ህዝብ የወደፊት የፖለቲካና የዲሞክራሲና የመኖር ጥያቄ የመንግስት ጥያቄ በአሁኑ መጠነ ሰፊ ምክክር ያስፈልገዋል ማለት ነው እና በአንድ ወቅቱ አምባገነንነት ባለበት አገር ድርጅቶች ይበተናሉ፣ የተቃዋሚ መሪዎች ይታሰራሉ፣ ሌሎቹ ይሰደዳሉ። የሲቪክ ማህበራት የሉም። ያለው ቢሮክራሲና ያለው ሚሊተሪ ደግሞ ኦቶኖሞስ ወይንም ደግሞ ከመንግስት እና ከፓርቲ እጅ ስር ያለ እንጂ ውጭ አይደለም። የሚያሰጉ ብዙ ነገሮች አሉ። በዚህ እውነትህን ነው ግን እነዚህን ፈርተን ከልጅ እስከ ሽማግሌ ለማንም ሕይወት የማይራራ መንግስት ስር የምንተዳደርበት ጊዜ የለም። ያሉት ችግሮች በመቀራረብና በመመካከር ልንቀርፋቸው የምንሉ ችግሮች ናቸው እና ምክክርና ስብሰባዎች እና አንዳንድ ተመሳሳይ አቋም በመያዝ የሚቀጥለውን የዲሞክራሲ ሂደት እንዳይበላሽ ማድረግ ይቻላል። በዚህ በኩል ትልቅ ሮል ለመጫወት እኛ ዝግጁ ነን። የኢትዮጵያ ድርጅቶችንም በማነጋገር ላይ ነን። ግን አቶ ሌንጮ ይሄ ምክክርና ሁሉን የሚያሳትፍ ኮንፈረንስ ወይ ጉባኤ ይደረግ ሲሉ ኢህአዴግንም ጨምሮ ብለዋልና፣ ኢህአዴግ ለብዙዎቻቸው ተቃዋሚዎች ዲክቴተር ማለት አምባገነን ነው፣ እስከ አፍንጫው የታጠቀ ሰራዊት አለው፣ ስለ ዲሞክራሲ ደንታ የለውም፣ የመሳሰለ ክሳል። ይህ አይነቱን ሀይል አብሮ ማዋየቱ ምን ያ ውጤት ያመጣል? የሚል ነገር እምነት አላቸው። ጥሩ ጥያቄ። ይህንን እኛ አደለንም የሚያመጣ ነው፣ ራሱ ነው ያመጣው። እዚህ ገደል ውስጥ ራሱን ነው የከተተው። ተሞክሮ ከታዲያ ወድቋል። ለምሳሌ አሁን ለመጥቀስ፣ ይቅርታ፣ እርስዎ እራስዎ ከዚህ መንግስት ጋር መስራት ይቻላል ብለው ሞክረውት ነበር። አሁን አልሆነላችሁም። ልክ ነኝ። እውነት ነው። ታሚው ተግባር አገር ማዳን ነው እንጂ ኢህአደግን መጣል አይደለም የሚል አቋም ያላቸው የፖለቲካ ተቃዋሚዎች አሉ። ማለት ምንድነው? ከኢህአደግ ጋር አብሮ መስራት ይቻላል የሚል አይቻልም። እንደኛ የሞከረ የለም። ከኢህአደግ ጋር አብሮ መስራት አይቻልም። መልካም። አቶ ሌንጮ ባቲ የኦሮሞ ዲሞክራሲያዊ ግንባር ቃል አቀባይ፣ እግዚአብሔር ይስጥልኝ። ስለ ጊዜው በጣም አመሰግናለሁ። በጣም እናመሰግናለሁ። ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች፣ ከመሰነባበታችን በፊት እስቲ አጠር ያለ የፕሮግራም ማሳሰቢያ ያለን አሉላ